መላው የቪኦኤ ባልደረቦች እንኳን አደረሳችሁ እንላለን። መልካም ገና አሲና በል እያልን አብረን እንቆያለን። ክቡራትና ክቡራን አድማጮች በድጋሚ እንኳን አደረሳችሁ። ሀገራችን ባህል አዲሱን አመት ዮሃ አበባዬ የሚጨፈርበት ዮ በል ሲከበር በቆላም በደጋ ወሎ ላይ አላች፣ እናንተ ሸጋዎች ቸር እንደምናችሁ። ዮሃ ዮሃ አበባዬ ከምድር ጎንደር ላይ ጋፋት ላይ አላች ላይ ጋፋት ላይ አላችሁ አታቱም ልጆች እንደምናችሁ፣ ባህር ዳር ማርቆት ላይ ቆንጃ ብላ ያላችሁ የበላይ ልጆች እንደምናችሁ፣ አሳይታና ዱዲ በአፋር ያላችሁ እንኳን ለበዓሉ ሰላም ደረሳችሁ። የዝመራ ቤት ሸዋ ላይ አላችሁ። what Abbasha? You are you, እንኳን ለብርሃነ ልደቱ አደረሳቸው። አድማጮች የገና ምሽት ፕሮግራማችን ይቀጥላል። አብራችሁን እንድትቆዩ ከአክብሮት ጋር እንጋብዛለን። የአባቶች ቃለ ቡራኬ የመልካም ምኞት መግለጫዎችና አስተያየቶችን ያካተተ ዝግጅት እናቀርባለን። አሁን ከእናንተ ከአድማጮች በ202205 9942 የውስጥ መስመር አስራ አራት ከላካችሁልን ጥቂቱን እናሰማችሁ። ቪኦኤች በመጀመሪያ የከበረ ሰላምታይን አቀርባለው። የዘወትር አድማጫችሁ ነኝ መላኩ ሚሻ ነኝ ከአሜሪካን ለክርስትና እምነት ተከታዮች ሁሉ እንኳን ለጌታችን ኢየሱስ ክርስቶስ ለመብዳን ለቅድስት ድንግል ማርያም ልጅ ልደት በዓል እንኳን በሰላም አደረሳችሁ። በገና ለሚከበር በሀገር ውስጥ ይህችን ኢትዮጵያም ለምትገኙ እንዲሁም ከሀገር ውጭ ዛሬ በግፍ ታስራችሁ የምክራችሁን ተሰቃዩ ወገኖቼን ሁሉ እንዲያወጣልን ጌታችን ኢየሱስ ክርስቶስን በጸሎት ያስባችኋለሁ። እንዲሁም በአልጋ ቁራኛ የምንስማቀቁ ወገኖቻችን ኢትዮጵያኖች፣ አሳካሚና ጥያቄ የሌላችሁ ወገኖቼን ሁሉ እግዚአብሔር በቸርነቱ ምሕረቱን ይላክላችሁ። በዚህ ናምባገነን ስርዓት ውስጥ ከፍተኛ ስቃይ ላይ ያላችሁ ኢትዮጵያን ወገኖቼን ደግሞ የትንሣኤ አብቅቷችሁ እኛንም ስደታችሁ በቃችሁ ብለን ለሀገራችን ምድር ምንበቃበትን ጊዜ ያምጣልን አምላካችን። ሰላሙን መልካም ፍቅር አንድነትን እንዲሰጠን አምላካችን ኢትዮጵያና ሕዝቧን ይጎብኝ ኢትዮጵያና ህዝቧን ይባርክ። ቪኦኤች እንደዚሁም ለአማርኛው ድምጽ አዘጋጆች አጠቃላይ እንኳን አደረሳችሁ ላለው መልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። የዘወትር አድማጫችሁ መላኩ ሚሻ ነኝ። ከአሜሪካን አመሰግናለሁ። ቪኦኤች እንኳን ለጌታችን መድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤንነት አደረሳችሁ። እንዲሁም ለመላው የኦርቶዶክስ እምነት ተከታዮች በሙሉ በሀገር ቤትም ሆነ በውጭ ሀገር ለምንገኘው መልካም የጌታ ልደት በዓል ይሁንልን እላለሁ። ብድሉ ከሜርላ ሰላም፣ ቪዎች እንደምናላችሁ የዘወትር አድማጫችሁ ነኝ። በቅድሚያ ግን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ መልካም የገና በዓል እመኝላችኋለሁ። ባለፈው እሁድ ጋሽ አዲሱና አቶ ንጉሴ አክሊሉ ስለ ገና በዓል ያቀረቡት ፕሮግራም በጣም ግሩም ነበር። በተለይ ደግሞ ለወጣቱ ትውልድ ድሮ የነበረውን ባህል በማስተዋወቅ ጥሩ ግንዛቤ እንዲኖረው የሚያደርግ ፕሮግራም ነው። በዚህም አጋጣሚ ጋሽ አዲሱ በጣም አድናቂ ነኝ። እንዲሁም ትዝታ በላቸው፣ ቆንጅት ታዬ፣ አዳነች በሳዬ እንዲሁም ሁለቱ ሰለሞኖች በጣም አድናቂያችሁ ነኝ እና ፕሮግራማችሁ በጣም ቆንጆ ነው። በዚሁ ቀጥሉ። ላለው የዞትር አድማጫችሁ ከአትላንታ አመሰግናለሁ። ቪኦኤዎች እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሁለት ሺ ሰባተኛ የልደት በዓል በሰላም አደረሳችሁ። ይሆ መልችን ለመላው ህዝበ ክርስቲያን ሁሉ ይድረስልኝ። ቀጥሎ የቀረበችው የሲኒ ቋጠሮ ታዲያ በዓሉን ምክንያት አድርጌ የሞጫጨርኳት ግጥም ናት።

ምን ነው ባደረገኝ እንደነዚያ እንስሳት አምላክ በርዶ ትሳየው ትንፋሽ በለደስኩት ምን ነው ኮኘት ባርፈው ያችን መናኛ ጨርቅ የአንድዬ እናት በእጇ እንድትደባብሰኝ የልጇ ማቀፊያ መጠቅለያ እንዲሆን። ኧረ ምን ነው ብሆን የእስራኤል እረኞች ቤተልሔም ሆኜ ታደሩበት ከብቶች ሀሌ ሉያ ስርዐት ሀሌ ሉያ ስርዐት ስብሐት ለእግዚአብሔር በሰማይ ወበምድር እያልኩ በስብሐት ለአምላችን እንድዘምር እንደ ሰብአ ሰገል ምንዋ በሆንኩኝ ምነው በታደልኩኝ ለአማኑኤል ከርቤ፣ ወርቅ፣ ዕጣን ተገበርኩኝ። ዋ ምነው አምላች ይሆን እንዲህ ከምቆዝም። እሽ እንዴት አደራችሁ? እንኳን አደረሳችሁ። ጌታችን ልደት እንኳን ደረሳችሁ። እኔ አሁን አስተያየት መስጠት የፈለኩት ምንድን ነው፣ ባለፈው ቀጣሽ አያስፈልገንም፣ በሃይማኖት ጉዳይ ምንም ሰው እንዲቀሳቀሰንና እንዲመክረን አንፈልገም ነው ተብሎ አስተያየት ተሰጠው ነበርና፣ በዚያ ላይ አንድ ሰው ዬ አስተያየት ተሰጠው ነበር። አንድ አድማጭ አሁን እኔ የምለው ለሳቸው የሚሰሙ ከሆነ ጥንቀጠ ባህሩ ሲወርድ ሲጓሩ ባህር ዳር የመጣ ነው የትም ባለም በኢትዮጵያ ያለ ነው ለልማት ይውል በአመት አንድ ቀን ለሚውለው ምንድን ነው ብሎ ያሉት ሰው በጣም ተሳስተዋል፣ በጣም ተሳስተዋል። ቦታ ጠፍቶ አይደለም። የታወት ማደሪያው ልማት የሚውለው የሃይማኖትን ለማጥፋት እንጂ። አመሰግናለሁ። የተከበራችሁ አድማጮቻችን አስተያየቶቻችሁን፣ የሰጣችሁን በገናው ዕለት ፍቅራችሁን፣ አድናቆታችሁን ለገለጻችሁ ሁሉ እናመሰግናለን በጣም ለዛሬ የኢየሱስ ክርስቶስ ልደት የክርስትና እምነት አባቶች ከያሉበት ቃለ ቡራኬ ሰጥተዋል። በቅድሚያ አቡነ ፋኑኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተንና ካሊፎርኒያ አህጉረ ስብከት ሊቀ ጳጳስ ለመላክ ክርስቲያኖች እንዲህ ብለዋል። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰውም በጎ ፈቃድ አሉ። የሉቃስ ወንጌል ምዕራፍ ሁለት ከቁጥር አስራ አራት በመላው ዓለም የምትገኙ የክርስትና እምነት ተከታዮች ለሆናችሁ በሙሉ እንኳን ለብርሃነ ልደቱ በሰላምና በጤና ጠብቆ አደረሳችሁ። ይህ ዕለት ታላቅ ዕለት ነው። ከላይም እንደ ጠቀስነው ሰዎችና መላእክት እረኞችና መላእክት በአንድነት እግዚአብሔርን ያመሰገኑባት ታላቅ ዕለት ናት። የሰው ልጆች በኃጢአት ምክንያት አምስት ሺህ ከአምስት መቶ ዘመን ከዚህ ሕይወት ርቀው ከጽድቅ ርቀው ይኖሩ ነበረ። ኢሳይያስ እንደ ተናገረው በትንቢተ ኢሳይያስ ምዕራፍ ዘጠኝ ቁጥር ሁለት ላይ በጨለማ የሄደ ሕዝብ ብርሃን አየ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው ይላል። ያ አምስት ሺህ ከአምስት መቶ የጨለማው ዘመን አልፎ በኢየሱስ ክርስቶስ መወለድ ምክንያት አለማችን ብርሃን ሆናለች፣ ዘመናችንም የምህረት የይቅርታ የበረከት ዘመን ሆኗል። ስለዚህ በኢየሱስ ክርስቶስ ያገኘነውን ህይወት እያንዳንዳችን ክርስቲያኖች እንደ ቃሉ በመኖር በፈቃዱ በመኖር በፍቅርና በመተባበር በመረዳዳት በመኖር ይህ የተሰጠንን ከክርስቶስ ያገኘነውን ሰላምና ነጻነት እንዲሁም ብርሃን ልንጠብቅ ይገባናል። የኢየሱስ ክርስቶስ መወለድ ዋናው ዓላማ የዲያብሎስን ሥራ ለማፍረስ ነው። በአንደኛ ዮሐንስ ምዕራፍ ሶስት ከቁጥር ስምንት ላይ የዲያብሎስ ሥራ እንዲፈርስ የእግዚአብሔር ልጅ ተገለጠ ይላል። ዓለማችንን ዲያብሎስ ብዙ ሥራ ሠርቶባታል። ደም እየፈሰሰ በዓለማችን ላይ ሰላምና ፍቅር ጠፍቶ በየዕለቱ ብዙ ህይወት እያለፈ ነው። ብዙ መከራ፣ ብዙ ችግሮች ዓለማችን እያየች ነው። ይህንን ሁሉ የዲያብሎስን አሰራር እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ አማካኝነት ያፈርሰዋል። ስለዚህ እኛ ወደ አማናዊቷ ቤተልሔም ወደ እግዚአብሔር ቤት እየቀረብን በንስሐ ህይወት እየታደስን እግዚአብሔር ዘመናችን የበረከት እንዲያደርገው፣ እግዚአብሔር በዘመናችን የዲያብሎስን አሰራር ሁሉ እንዲያፈርስና ልጆቹ እንዲያደርገን ሁላችንም የእግዚአብሔርን ሕግ ጠብቀን ልንኖር ይገባናል። እግዚአብሔር አምላክ በዓሉን የሰላም የፍቅርና የበረከት በዓል ያድርግልን። ይህንን በዓል እግዚአብሔር አምላክ በቸርነቱ ጠብቆ ሁለት ሺህ ሰባተኛውን አመት የጌታ ልደት በዓል እንድናከብር ፈቃዱ የሆነልን አምላክ ክብርና መስጋና ይሁን። ሁላችንንም ደግሞ ለብርሃነ ጥምቀቱ በሰላም በህይወት ጠብቆ ያድርሰን እግዚአብሔር ይባርካችሁ ይቀድሳችሁ እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክ አሜን ብፁዕ አቡነ ፋኑኤልን እናመሰግናለን አሜን ብለን አለ ቡራኪያቸው አሜሪካ ያለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ አባ መልከ ጼዴቅም በጽሑፍ የወጣ ቃለ ቡራኬ ደርሶናል። አባ መልከጼዴቅ በዚሁ ቃለ ቡራኬያቸው የዕለቱን ትርጉም አብራርተው እግዚአብሔር ሁላችንንም በበረከተ ልደቱ ይባርከን ይቀድሰን፣ እግዚአብሔር አገራችንን ኢትዮጵያንና ቅድስት ቤተ ክርስቲያናችንን ይባርክ ብለዋል። አባ መልከ ጼዴቅ አሜን፣ እናመሰግናለን። ቀጥለው አባ ሀጎስ ሀይሽ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጸሐፊ ቃለ ቡራኬ ይሰጣሉ። በዛሬ ዕለት የገናን በዓል እያከበርን የምንገኝበት ዕለት ነው እና የጌታችን የኢየሱስ ክርስቶስ ልደት ለሁሉም ዓለም የሰላም የአንድነትና የፍቅር ብልጽግና ምንጭ የሆነው ክርስቶስ ሁሉንም ሰው በጤና በሰላምና በአንድነት እንዲባርክ ዘንድ እንመኛለን። ይህን ገና ይህንን የገና በዓል የሁሉም ሰው የጤናና የአንድነት እንዲሆንላቸው ጸሎታችንና ልመናችን ነው። እግዚአብሔር ሁሉንም ሕዝብ ይባርክ። ብፁዕ አቡነ ብርሃነ ኢየሱስ በርዕሰ ሊቃነ ጳጳሳት አቡነ ፍራንቸስኮስ ከሀያ በአለም ከተመረጡ ካርዲናሎች በሶስተኛ ደረጃ ሆነው ተመርጧል። ከአፍሪካ ሁለተኛ ናቸው። ይህንን እንግዲህ ሁለተኛ ጊዜ ኢትዮጵያ የካርዲናልነትን ሹመት ስታገኝ ሁለተኛ ጊዜ ነው እና ለኢትዮጵያ ካቶሊካውያን እና ኢትዮጵያ ካቶሊካውያን ወዳጆች ሁሉ ታላቅ ደስታ ምክንያት ሆነዋል። ስለዚህ ብፁዕ አባታችን በኢትዮጵያ እንደዚሁም በአፍሪካ አህጉር በካቶሊክ ቤተ ክርስቲያን ላይ ያበረከቱን ትልቅ መንፈሳዊነት ስራን በማየት ቅዱስ አባታችን ይህንን ውሳኔ በማድረጋቸው እኛ ታላቅ ደስታ ተሰምቶናል። እና ይህንን ምርጫ እንግዲህ ትልቅ ክብር የሚሰጥ መንፈሳዊ እንድምታ ያለው በቅርበት ብፁዕ አባታችን አቡነ ብርሃነ የሱስ ከርስ ሊቃነ ጳጳሳት ጋር ሊሰሩ የሚያስችል ደረጃ ስለሆነ ኢትዮጵያ በዚህ ደረጃ ከፍ ማለቷ የኢትዮጵያ ካቶሊክ ቤተክርስቲያን በዚህ ትደሰታለች። ስለዚህ ይህንን መልካም ደስታ ብዙ የግል ወዳጆቻቸው እና የካቶሊክ ቤተክርስቲያን ወዳጆች ከተለያየ አለምና ና ከዚህ ከኢትዮጵያ የደስታ መግላጭ መግለጫቸውን እየሰጡ ይገኛሉ በዚህም እግዚአብሔርን እያመሰገን እንገኛለን እግዚአብሔር ስጥልኝ ዜር ይባረካችሁ መልካም በአል አባ ሀጎስ ሀይሽ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጸሐፊን፣ እናመሰግናለን። አሜን ብለናል፣ ለቡራኬያቸው። ቀጥሎ ቄስ ዶክተር ዋክስዩም ኢዶሳ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝደንት ቃለ ቡራኬ ይሰማል። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተወደዳችሁ ምዕመናን፣ መላው የክርስትና እምነት ተከታዮች ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን ጊዜ በማሰብ እያከበራችሁ ባላችሁበት በአሁኑ ሰዓት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ስም እና በራሴ ስም ሆኜ እንኳን እግዚአብሔር አምላክ በሰላም ለዚህ ታላቅ ቀን አደረሳችሁ እያልኩ ያለኝን ደስታና ምኞቴ ልገልጽላችሁ እወዳለሁ። እግዚአብሔር አምላካችን በኃጢአት የወደቀውን የሰውን ልጅ ለማዳን አንድያ ልጁን ኢየሱስ ክርስቶስን ወደ ዓለም እንደሚልክ በነቢያት አንደበት ከብዙ ዓመታት በፊት ተናግሮ ጊዜው ሲደርስ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ከቅድስት ድንግል ማርያም ስጋ ነስቶ ቃል ሆኖ የነበረው እሱ እውነትንና ጸጋን ተሞልቶ በእኛ እንዲያድር እንዳደረገ ዮሐንስ በወንጌሉ እንደሚገልጽ እናቃለን። ስለዚህ ይህ ጌታ ወደዚህ ዓለም ሲመጣ እሱ የሰላም አለቃ ነውና ሰላምን አምጥቶ እኛ ከእግዚአብሔር ጋራ ልንታረቅ እንድንችል፣ እንደዚሁም ደግሞ እርስ በርሳችን ጋር እንድንታረቅ ከተፈጥሮም ጋር እንድንታረቅና በሰላም እንድንኖር እግዚአብሔር መልካም ፈቃዱ የፈጸመበትን ይህንን ታላቅ በዓል እያከበርን እንገኛለን። የሰላም አለቃ የተባለለት ጌታችን ኢየሱስ ክርስቶስ ዛሬም ለእኛ ለሁላችንም ለሕዝባችን በተለይም ደግሞ በዚህ ሀገር ከዚህ ሀገርም ባሻገር ለሚኖሩ ኢትዮጵያውያን ሁሉ የሚሻው ነገር ቢኖር ይህንን ሰላም ከእርስ በርሳችን ጋር እንድንኖርበት አልፎም ደግሞ ጌታችን ኢየሱስ ክርስቶስ በዚህ ምድር ኖሮ እንዳገለገለ ሁሉ ራሱን ሰጥቶ እንዳገለገለ ሁሉ በፍቅር እርስ በሳችንን እያገለገልን ዳግመኛ መምጣቱን ደግሞ የምንጠብቅበት ሁኔታ እንዲኖር ከኛ ስለሚፈልግ ይህንን በዓል እያከበን ባለንበት ጊዜ ይህንን ታላቅ አሳብ ይዘን ማክበር እንዳለብን ከእኛ ጋር ያሉ የእኛን ድጋፍ የሚሹትን ወገኖች እግዚአብሔር ከሰጠን በረከት እያካፈል ለእነሱ እየሰጠን ከእነሱ ጋር እግዚአብሔርን እየለመን በሰላም እንድናሳልፍ አደራ ለማለት ወዳለሁ። እግዚአብሔር አምላክ ይህንን በዓል የደስታ የሰላም በዓል ያድርግልን። ሀገራችንን ኢትዮጵያንና ሕዝቦቻችንን እግዚአብሔር ይባርክ። አሜን። ኤስ ዶክተር ዋቅስዩም ኢዶሳ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት በጣም እናመሰግናለን። አሜን ብለናል። ለቡራቄው ብፁዓን አባቶቻችን ሁላችሁንም እናመሰግናለን፣ ለቃለ ቡራኬያችሁ በእኛም በኩል እንኳን አደረሳችሁ። የአሜሪካ ድምፅ ራዲዮ ጣቢያም እንኳን አደረሳችሁ ይላል። የአፍሪካ ዲቪዥን ዳይሬክተር የአቶ ንጉሴ መንገሻ የእንኳን አደረሳችሁ መልእክት ይቀጥላል። እንኳን ለብርሃነ ልደቱ አደረሳችሁ ላለሁ መላ አድማጮችን እንኳን ለገና በዓል አደረሳችሁ። ይህ በዓል ለእኛም ልባችን የሚነካ በዓል ነው። እርግጥ እዚህ ሀገር ስኖር ሁለት ገና፣ ሁለት ልደት በዓል፣ ሁለት አዲስ ዓመት አንዳንዴም ደግሞ ሁለት ፋሲካ ነው የምናከብረው። እና መታደል ነው መሰለኝ ልበለው እንጂ እንደዛ። እና በዚህ ቀን በተለይ እንዲህ አይነቱ በዓል በሚከበርበት ጊዜ መላ መንፈሳችን ልቦናችን ከአድማጮቻችን ከኢትዮጵያ ሕዝብ ጋር ነው። ደስታ ነው የሚሰማን፣ በጣም በጣም ከፍተኛ ደስታ ነው የሚሰማን እና ይሄ በዓል የቀኑ የሰላም የደስታ የፈንጠዝያ እንዲሁም ደግሞ ከዚህ ጋር ተከትሎ የሚመጡት ወራትና ዓመታትም እንደዚሁ የሰላም ደስታና የትልቅ ብልጽግና ዓመት እንደሚሆን ተስፋ አድርጋለሁኝ። ኢትዮጵያ ልጅ ተነስ ከዳር እስከ ዳር፣ አገሬ ሰው ተነስ ከዳር እስከ ዳር። በሀገራችን ባህል አዲሱን ዓመት ብየው አበባ ይሄን ጨብርበት seeka pere oh my yo ባሉ ሰላም ደረሳችሁ። ትመራ ቤት ተሸዋ ላይ ያላችሁ፣ በአዲስ አበባ ሸገር ላይ ያላችሁ የሀገራችን ልጆች ረ እንደምናችሁ፣ ዋለ ባህሉ ሰላም ደረሳችሁ። ጌታችን ይቀጥላል። ክቡራትና ክቡራን አድማጮች ፍቅራችን፣ አክብሮታችን፣ መልካም ምኞታችን ሁሉ ይድረሳችሁ በገፍ ከአሜሪካ ድምፅ ራዲዮ ጣቢያ አንዳንድ አድማጮቻችንን ዛሬ ወደ ኢትዮጵያ ደውለን እንዴት እንደሚያከብሩ ለማ ለመጠየቅ ብዙ ሙከራ አድርገን ነበረ። የስልኩ መስመር ግን የማይቀመስ አድርጎታል። ለማንኛውም አብረን እንቆያለን። ሰሞኑንም እንዴት እንዳከበራችሁ የባህሉ ሽታም እንደሚመስል ለማነጋገር ጥረት እናደርጋለን። ለመሆኑ የሰሞኑ የገና ገበያ ምን ይመስላል?

የበዓሉን ዋዜማ በአሪፉ ልናከብርና እንግዲህ የበዓሉ ዋዜማ ላይ ነው የምንነጋገረው። እንዴት ነው፣ ወደ ገበያ ወርዳችሁ ነበረ? ሰሞኑን ምን ይመስላል የገበያው ዋጋ፣ ሽንኩርቱ፣ እንቁላሉ፣ ዶሮ ምን ይመስላል? ኧረ የኑሮ ነገር በጣም ኑሮ ተወዷል። ገበያው በጣም እሳት ነው። ዶሮ ስንት ገባ? መ ሰማኒያ የሆነ በቃ አቅም የሌለው ዶሮ መቶ ሰማንያ እሺ የሌሎቹንም እስኪ ዘርዘር አድርገሽ ዋጋው ዋጋውን አንድ ላይ ጠቅለል አድርገሽ ንገሪኝ። እንቁላልም ሚያቶስ ብር ነው አንዱ። ሽንኩርት አስራ አራት ብር ይላሉ አስራ አምስት ብር ይላሉ። በጣም ተወዷል ገበያው። ብቻ ይከብዳል በጣም ማለት አንዴ ብቻ የሚበላ ነው የሚመስል እዚህ ሀገር ላይ አሯሪስ በምስቴ ይባላለሁ። ከዜጋዋ እንግዲህ የዓመት በዓሉ ገበያ ስንመለከተው በእውነቱ ከቀድሞዎቹ ጊዜ ምንም ለውጥ የላቸውም። የተወሰነች ለውጦች ግን አሉባቸው ነው። ለምሳሌ ያህል ብንወስድ ወደ ዶሮ አካባቢ የነበረው ከዚ ፊት የነበረው ዋጋና አሁን ያለው ነገር፣ የፍየሎች ዋጋ አሁን በርካታ ፍየሎች የወጡበት ግለሰቦችን ከየቤቶቻቸው ይዘው የወጡበት እና በጣም ገበያው ትንሽ አሁን አሁን የተሻለ ነው። መቼ ነው ገበያ ያደረግከው አንተ ለዓመት በዓሉ? እኔ ትላንት ነው ያደረግኩት። ምን ምን ገዛ ዶሮ ተገዝቷል፣ ፍየልም ምን ገዛው እና እነሱን በማደርግበት ጊዜ ሚስቴም፣ ባለቤቴም ደግሞ ያው ገበያ ሽንኩርት ምናምን መጫ ነበር እና እሱንም ገፋ ተመታል። ምን ያህል አወጣችሁ? ለዶሮ ምን ያህል አወጣችሁ? ለፍየል ምን ያህል አወጣችሁ? ሽንኩርትስ በኪሎ ወይም በጣሳ ስንት ገብቷል? ኪሎ ያው ሽንኩርት አሁን አስራ ስምንት ብር ነው የገባው። የቀላፈው ሽንኩርት የሚባል ነው ሽንኩርቱ እና አስራ ስምንት ብር ነው ኪሎ ከእንደጋ ደግሞ ዶሮ ያወጣ ነው። ያው በአንዱ ዶሮ መቶ ሀያ ብር ነው ያወጣ ነው። መቶ ሰላሳም አለ በገበው ላይ ያገ መቶ ሀያ ነው። ፍየል ደግሞ ያው ስምንት መቶ ትገዛለህ አነስተኛ ይል ማለት ነው። ከፍተኛ ፍየል ያው እስከ ሺህ አምስት ከዛ ሁለት ሺህ ድረስ አለ እዚህ ድሬዳዋ ላይ ማለት ነው። ከሁለት ሺህ አምስት እስከ ሶስት መቶ ድረስም አለ መልካም። እንግዲህ ለበዓሉ በሁሉም መልኩ ተዘጋጅታችኋል ማለት ነው። መልካም በዓል እመኛለሁ። እኛ ታውራሪ እሱን መልካም በዓል እንላችኋለን። ሁሉም በደረጃ የበጉ፣ የዶሮ፣ የሽንኩ ምናል አለማን እባላለሁ። የምኖረው ጨቆርሳ ነው። በአሁኑ ሰዓት ጥሩ ነገር የሚባል ነገር የለም። ሁሉ ነገር ውድ ነው። የኑሮ ውድነት አለ። እሺ፣ የአመት ባሉ ገበያስ ምን ይመስላል? የአመት ባሉ ገበያ በአቅርቦት ደረጃ አለ። አቅርቦት ትንሽ ነው የሚባል ነገር ባይኖርም በውድነት ግን ውድ ነው ሁሉ ነገር በአሁኑ ሰዓት። ለምሳሌ ገበያ መቼ ነበር አንተ የወረድከው? ገበያ ቅዳሜ። እንዴት ነበር? ምን ምን ገዛ? ስንት ነበር ዋጋውስ? ዶሮ፣ በግ ምናምን ነው እንግዲህ ለአመት ባል ገበያ የሚፈለገው በግ ለመግዛት ነበር የሞከርኩት። በግ ያው እንግዲህ ዝቅተኛ ዋጋ ከተባለ ለእርድ የሚሆን ከስምንት በላይ ናቸው። ስምንት ዘጠኝ አስር ከዛም ሺ ምናምን በዚህ አይነት ሁኔታ ነው ያለው እና በአብዛኛው ደግሞ አሁን ከሱ ጋር የሚሄዱ እነ ሽንኩርት ምናምን ትንሽ ጣራ የመንካት ሁኔታ አለ። ሽንኩርት ስንት ገብተዋል? ሽንኩርት በኪሎ አሁን እኛ ጋር ከአስራ ሁለት ከአስራ ሶስት አካባቢ። ሌሎችስ እንግዲህ ያው ነጭ ሽንኩርት አለ፣ ቅቤ አለ። የእነሱስ ገበያ ነጭ ሽንኩ መቼ ሽንኩርት ውድ ነው። ቅቤ እስከ መቶ ሀያ መቶ መቶ አርባ መቶ አርባ ቅቤ መቶ አርባ ድረስ እና የዓመት ባሉ ድባብስ እንዲያው በአጠቃላይ ምን ይመስላል? አንተ ልትሸምት ያሰብከውን ሸምተህ ተመለስክ? ያው እንግዲህ በአቅም በአቅም ሁሉንም ማድረግ አይቻልም። ግን ካለው ውድነት አኳያ ቀነስ እያደረግ ታደርጋለህ። የሚቀር ነገር አይኖርም። መች ምን ጨመርክ ምን ቀነስክ ታዲያ? ያው በግ ነው እና በጉን አልቀነስን፣ መቀነስ አይቻልም። ያው እሱ በአቅም ደረጃ ሆኖ አነስ ያለ በዘጠኝ መቶ አገኘ። ዘጠኝ መቶ ጉርዳ መልካም ነው። ስለዚህ ቤተሰቡ ሰብሰብ ብሎ ዛሬ እንግዲህ ዋዜማውን እያከበራችሁ ነው ያላችሁት። መልካም በዓል እመኛለሁኝ። ከቤተሰብህ ጋር መልካም የገና በዓል እሺ። እኛም የገና በዓል ለሁላችን። እናመሰግናለን። ሄኖክ፣ ለዚህ ድንቅ ቅንብር በጣም አመሰግናለሁኝ። በነገራችን ላይ ለዋዜማው የተዘጋጀ ቅንብር እንደነበረ ሳትገምቱ አልቀራችሁም። ግን እለቱን አስታኮ ትክክለኛ ነው። ለዛሬ ዝግጅቱ አመሰግናለሁኝ ሄኖክ በድጋሚ ንጉሡ ታምሬንም ለዛሬው ሙዚቃው ዝግጅት በጣም አመሰግናለሁኝ። የገና ዕለት መልካም እንዲሆን ቀሪውን ጊዜ እንመኛለን። በዚሁ ልንሰናበት ነው። መልካም በዓል የተከበራችሁ አድማጮች፣ መልካም ምሽት፣ መልካም ገና፣ ደህና ደርሳችሁ፣ ደህና ደሩ።